አስራ ስድስት ቀን በጽባህ ስማኒ ቃልየ በጽባህ ቃለየ በጽና እቀውም ቅድሜከ በጽና እቀውም ቅድሜከ ዋሰር የለከ እስመይ ኮንከ አምላክ ዛ መጻ እስመይ ኮንከ አምላክ እስመ ኮንከ እስመ